የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ፣ በ25 ሜትር ባንድ በ12040 ኪሎሄርስ፣ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ሰኔ አምስት 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። በዋሽንግተን ዲሲ እና አካባቢዋ ነዋሪ የሆኑ የኦሮሞ ማህበረሰብ አባላት ከትላንት በስቲያ ኢትዮጵያ ውስጥ እየተካሄደ ነው ያሉትን የሰብአዊ መብት ጥሰት በመቃወም ሰላማዊ ሰልፍ አካሄዱ። በትግራይ ክልል ያለው የምግብ ይዘት አደገኛ ደረጃ ላይ መድረሱንና ሰዎች መሞት መጀመራቸውን የዓለም የምግብ ፕሮግራም አስታወቀ፣ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ። እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ጽዮን ግርማ ነኝ። በሰሜን ኢትዮጵያ ትግራይ ክልል ውስጥ ባለው ረሀብና የተመጣጠነ የምግብ እጥረትን ተከትሎ በሚመጣ ተዛማጅ በሽታዎች ምክንያት በአስር ሺዎች የሚቆጠሩ ህጻናት ሕይወት አደጋ ላይ መሆኑን በመግለጽ የተባበሩት መንግስታት ድርጅት ኤጀንሲዎች እያስጠነቀቁ ይገኛሉ። ስጋቱን ከፍ የሚያደርገው ደግሞ የእርዳታ ድርጅቶቹ የሰብአዊ ረዴቱን ወደ ክልሉ ማድረስ አለመቻላቸው ነው ብለዋል። የኢትዮጵያ መንግስት ለሰብአዊ የእርዳታ ሰራተኞች በግጭት ወደ ተሞላችው ትግራይ ክልል ተንቀሳቅሰው እንዲሰሩ ያልተገደበ ፈቃድ እንደሚሰጣቸው ቃል ቢገባም የተባበሩት መንግስታት እና የግል የእርዳታ ድርጅቶች ግን የተባለውን ፈቃድ ማግኘት አልቻሉም ተብሏል። አርብ ዕለት ጄኔቫ ውስጥ መግለጫ የሰጡት የዩኒሴፍ ቃል አቀባይ ጄምስ ኤልደር የትግራይ ክልል በረሃብ አፋፍ ላይ እንደሚገኝ ገልጸው አስቸኳይ እርዳታ የማይሰጥ ከሆነ በአስር አመታት ውስጥ ታይቶ የማይታወ Uitaus, legat de M. Michel, dar cum ali. ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣ አዳጊ ልጆችና ትናንሽ ሕጻናት በተመጣጠነ ምግብ እጥረትና ለሞት ሊያደርስ በሚችል አደገኛ ሁኔታ ውስጥ ሆነው እያየናቸው ነው። ስለዚህ እዚህ ያለነው ደውሎችን ለመደወል ነው። አሁን ደውሎችን ደውለናል ብለዋል። አያይዘውም በሶማሊያ ከተከሰተው ረሃብ ወዲህ በአስር ሺዎች የተቆጠሩ በምግብ እጥረት የሚሰቃዩ ሕጻናት ሲታዩ በአስር አመታት ውስጥ የመጀመሪያ መሆኑን ተናግረዋል። ይህ ሁኔታ ደግሞ ህጻናቱን በሞት አፋፍ ላይ እንዲሆኑ አድርጓቸዋል ብለዋል። በሶማሊያ እንደ አውሮፓውያን የቀን አቆጣጠር ከ2010 እስከ 2011 ዓ ምት በተከሰተ ረሃብ ሩብ ሚሊዮን የሚጠጉ ሰዎች ህይወታቸውን አጥተዋል። በትግራይ ደግሞ 330000 ሰዎች በረሃብ አፋፍ ላይ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ከነዚህ ውስጥ ደግሞ 33000 የሚሆኑት ህጻናት በተመጣጠነ ምግብ እጥረት የተጎዱ በመሆናቸው በሞት አፋፍ ላይ እንደሚገኙ በመግለጽ ድርጅቱ አስጠንቅቋል። በኢትዮጵያ የአሜሪካ ኤምባሲ ሀገሪቱ ውስጥ ያለው አለመረጋጋትና ግጭት በመጪው ሀገራዊ ምርጫ ፍትሃዊነትና ተአማኒነት ላይ ተጽዕኖ ሊያሳድር ይችላል ሲል ስጋቱን ገለጸ። አድማጮች፣ የዚህን ዘገባ ዝርዝር በዜና ማጠቃለያችን ላይ ይዘን እንመለሳለን። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በቻይና ላይ ጠንከር ያለ እርምጃ እንዲወሰድ ባቀረቡት ጥሪ የቡድን ሰባት መሪዎች እየተከፈሉ መስለዋል። በብሪታንያዋ ኮርንዎል ከተማ እየተካሄደ በሚገኘው የሰባቱ የዓለም ባለጸጋና ዲሞክራሲያ ሀገሮች ስብሰባ የቡድን ሰባት የመሪዎች ጉባኤ ላይ ቻይና በግዳጅ ጉልበት ብዝበዛ በዓለም አቀፍ የንግድ ሕጎች አለመገዛትና ጤናማ ያልሆነ መሰረተ ልማት ማራመድን ጨምሮ ችግር ፈጣሪ የፋይናንስ ስርዓት በመዘርጋቷ ምክንያት አባል ሀገራቱ ጠንካራ እርምጃ እንዲወስዱ ፕሬዚዳንት ባይደን ትሪ አቅርበዋል። ይህንን ጉባኤ ተከትሎ ማንነታቸው እንዳይገለጽ ጠይቀው እዚያው እንግሊዝ ውስጥ ለጋዜጠኞች አስተያየት የሰጡት የባይደን አስተዳደር ከፍተኛ ባለስልጣን አንዳንድ ጥሩ ውይይቶችና ጥቂት የሀሳብ ልዩነት ነቶች ነበሩ ብለዋል። የቡድን ሰባት ሀገሮች መሪዎች ቻይና ስጋት የመሆኗ ነገር ከጊዜ ወደ ጊዜ ምን ያህል እየጨመረ መምጣቱ ላይ ሙሉ ለሙሉ ስምምነት ላይ ቢደርሱም ምላሹ ምን ያህል ጠንካራ መሆን አለበት በሚለው ላይ ግን የሀሳብ ልዩነት እንዳለ እኙ ስማቸው ያልተጠቀሰው ባለስልጣን ገልጸዋል። እንደ መረጃው ከሆነም ጣሊያን፣ ጀርመንና የአውሮፓ ሕብረት በቻይና ላይ ጠንካራ የሆነ እርምጃ እንዲሚወሰድ የሚፈልጉ አይመስሉም። በአንጻሩ በመተባበር ላይ የተመሰረተ ግንኙነትን ማጠናከር በሚለው ላይ አተኩረዋል። በሌላ በኩል ዩናይትድ ስቴትስ፣ ካናዳና ፈረንሳይ እርምጃ ተኮር በሆነ ሀሳብ ላይ ግፊት በማድረግ ላይ ይገኛሉ። በአንጻሩ የጃፓን አቋም ምን እንደሆነ አልታወቀም። በዓለም ላይ ያሉ ሀያላን ሀገራት ግንኙነት እያሽቆለቆለ ባለበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከሩሲያ ዋቻቸው ቭላዲሚር ፑቲን ጋር ለመጀመሪያ ጊዜ ረቡዕ ዕለት በጄኔቫ ተገናኝተዋል። ባይደን በአርባ ሰባተኛው የቡድን ሰባት ሀገሮች ጉባኤ ምክንያት ፕሬዚዳንት ከሆኑ በኋላ ለመጀመሪያ ጊዜ ባደረጉት የውጭ ጉዞ ላይ ወደ እንግሊዝ እያመሩ በነበረበት ጊዜ ነው ከፑቲን ጋር ተገናኝተው የተነጋገሩት። አርብ ዕለት በኤንቢሲ ላይ በተላለፈው የቃል ለምልልስ የተወሰነ ክፍል ፑቲን የዩኤስ ሩሲያ ግንኙነት ከቅርብ ጊዜ ወዲህ እየተበላሸ መምጠቱን ሲናገሩ ተሰምቷል። ባይደን ከስብሰባው በኋላ ስለ ውይይቱ እንደሚናገሩ ዋይት ሀውስ ዛሬ አስታውቋል። አድማጮች የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ወደ ዓለም አቀፍ የኮቪድ-19 ዕለታዊ መረጃ ስናልፍ 84332 የኮሮና ቫይረስ ተያያዦችን ባለፉት 24 ሰዓታት ውስጥ ያስመዘገበችው ህንድ በሰባ ቀናት ውስጥ ዝቅተኛው ቁጥር መሆኑን የሀገሪቱ ጠቅላይ ሚኒስትር አስታውቀዋል። በሩሲያ ዛሬ 13510 አዲስ የኮሮና ቫይረስ ተያያዦች ቁጥር የተመዘገቡ ሲሆን አርብ እለት ከተመዘገበው በ1 ሺህ ቁጥር ጨምሯል። ይል በጆንስ ሆፕኪንስ ዕለታዊ የኮቪድ-19 የመረጃ ማዕከል መረጃ መሰረት ወረርሽኙ ከተከሰተበት ዕለት ጀምሮ በመላው ዓለም 175.2 ሚሊዮን ሰዎች በቫይረሱ ተይዘዋል። ዩናይትድ ስቴትስ 33.4 ሚሊዮን ህዝቦቿ በቫይረሱ ስለተያዙባት እስካሁን ከዓለም ቀዳሚውን ስፍራ ይዛለች። ህንድ በ29.3 ሚሊዮን እየተከተለቻት ነው። ሩሲያም አምስት ሚሊዮን ህዝቦቿ በቫይረሱ ተይዘውባታል። በመጨረሻም በኢትዮጵያ የአሜሪካ ኤምባሲ አገሪቱ ውስጥ ያለው አለመረጋጋትና ግጭት በመጪው ሀገራዊ ምርጫ ፍትሃዊነትና ተአማኒነት ላይ ተጽዕኖ ሊያሳድር ይችላል ሲል ስጋቱን ገለጸ። መስፍን አራጌ ዝርዝሩን ያስደምጠናል። በሚሊዮኖች የሚቆጠሩ ኢትዮጵያውያን ሰብአዊና ዴሞክራሲያዊ መብታቸውን የሚለማመዱበት ሀገራዊ ምርጫ በመጪው ሰኔ 14 እንደሚያደርጉ በማተት የሚጀምረው የትናንቱ የአሜሪካን ኤምባሲ መግለጫ ምርጫው እንደ አንድ ነጠላ ክስተት መታየት የለበትም ይላል። ይልቁንም መወያየት፣ መተባበርና መቻቻል የሚንጸባረቅበት ዴሞክራሲያዊ ሂደት እንጂ የአገሪቱ የዴሞክራሲ ልምምድና ሉዓላዊ አንድነት ተጠናክሮ ይህ እውን እንዲሆን ለኢትዮጵያ መንግስትና ለሁሉም ኢትዮጵያውያን ጥሪ አስተላልፏል። ከምርጫው በኋላ የፖለቲካ ውይይቶች እንዲደረጉ በመጠየቅ መግለጫው በርካታ ኢትዮጵያውያን በግጭትና በጽኑ የምግብ እጥረት ህይወታቸውን እያጡ ባሉበት በዚህ ወቅት ብሔራዊ የምርጫ ቦርድና ሰራተኞቹ ላደረጉት የምርጫ ዝግጅት እውቅና እንሰጣለን ብሏል። ፖለቲከኞችና የማህበረሰብ መሪዎች ሁከትን እንዲያስወግዱ ሌሎችንም ለግጭት ከማነሳሳት እንዲታቀቡ የሚያሳስበው መግለጫው የሁሉም የፖለቲካ ተዋናዮችና የማበ ረሰብ መሪዎች በድርድር በውይይትና የታወቁ ሰላማዊ የግጭት መፍቻ ዘዴዎችን ተጠቅመው ሰቆቃዎችን እንዲያስቀሩ ጠይቋል። ለመንግስትና ለመንግስት አመራሮችን ባስተላለፈው መልእክት ገለልተኛ መገናኛ ብዙሀንና ንቁ ማህበራዊ ተሳትፎች እንዲደገፉ የመናገር በነፃነት የመደራጀት መብቶች እንዲከበሩ የኢንተርኔት መቋረጥና የተደራሽነት እቀባ እንዲስተካከል አመላክቷል። መጪው ሀገራዊ ምርጫ የሚካሄድበት ድባብ ያሳስበኛል ይላል መግለጫው። የተፎካካሪ ፖለቲከኞች አመራር መታ ሲታሰር በነጻ መገናኛ ብዙሀን ላይ አለ የሚለው እመቃ፣ የአካባቢና የክልል መንግስታት ወገንተኛ እንቅስቃሴዎች፣ እንዲሁም የብሔር ለብሔርና የህዝብ ለህዝብ ግጭቶች በምርጫው ነፃና ፍትሐዊነት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላል የሚል ስጋቱን በማካከል በጸጥታ ችግርና በውስጥ መፈናቀሎች ምክንያት በርካታ የህብረተሰብ ክፍሎች ምርጫው ላይ አለመሳተፋቸው ደግሞ በተለይ አሳሳቢ ነው ብለዋል። በተለያዩ የአገሪቱ ክፍሎች በተፈጠሩ የክልልና የሃይማኖት መከፋፈሎች የአገሪቱ ሉዓላዊነትና አንድነት ስጋት ላይ ላይ መውደቁን ጠቁሞ በአንድነት ቆሞ ይህን ስጋት ለመቅረፍ ለመላው ኢትዮጵያውያን ከምርጫው በኋላ ያሉት ጊዜያት ወሳኝ እንደሆኑ ገልጿል። ኢትዮጵያ የተጋረጡባትን ፈተናዎች ለይታ መጪው ዘመን ብሩህ እንዲሆን ዩናይትድ ስቴትስ ከጎኗ ለመቆም ዝግጁ እንደሆነች፣ ለሰላማዊ ዴሞክራሲያዊና ጸጥታዋ አስተማማኝ ለሆነች ኢትዮጵያ ከሁሉም ኢትዮጵያውያን ጋር እንደምታብርም መግለጫው አብራርቷል። ይህ በእንዴ እንዳለ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለአለም አቀፉ ማህበረሰብ ዛ ዛሬ ባስተላለፉት መልእክት ነገሮችን ወደ ውስብስብ ሁኔታ የሚቀይር ያልተገባ ተጽዕኖ ኢትዮጵያ ላይ ማድረግ ችግሮችን ያባብሳል እንጂ መፍትሄ አያስገኝም ብለዋል። ኢትዮጵያ ስታንድስ ሬዲ ወርክ ፖዚቲቭሊ ኤንድ ኮንስትራክቲቭሊ ኢትዮጵያ በትግራይ ክልል ያለውን ሰብአዊ ተራድኦ ለማሻሻል ማህበራዊ ግንኙነቶችን ለማጠናከርና መሰረታዊ አገልግሎቶች ወደ ነባሩ ይዞታቸው እንዲመለሱ ከአጋር አካላት ጋር ለመስራት ዝግጁ ነች። በዚህ ወሳኝ ጊዜ ሀገሪቱ የምትሻው የወዳጆችንና የአጋሮችን ድጋፍ እንጂ ችግሩን የበለጠ ውስብስብ የሚያደርግ ጫና አይደለም። እንዲህ አይነት ተጽዕኖዎች ከወዳጅ ሀገራት የሚጠበቁ አይደሉም፣ የሚሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ፣ በሰብአዊነት ስም የህዝቡን ህብረት አንድነትና የኢትዮጵያ መንግስት ቅንጅት የሚያናጋ ተግባር ላይ ተሰማርተዋል ሲሉ የከሰሷቸው አንዳንድ ዓለም አቀፉ ማህበረሰብ አካላት ድርጊታቸው ተቀባይነት የለውም ብለዋል። ከድርጊታቸውም እንዲታቀቡ ጠይቀዋል። ኢትዮጵያ ንገር ኢትዮጵያ ረሃብን በራሷ ህዝብ ላይ እንደ ጦር መሳሪያ ተጠቅማለች የሚለው ወቀሳ ፈጽሞ ሀሰት ነው። ይህ ደግሞ በየትኛው መለኪያ ሰላም ስምምነትና መረጋጋትን አያመጣም። በመጀመሪያው ሰብአዊ የተራዶ እንቅስቃሴ በትግራይ ለሚኖሩ አራት ነጥብ አምስት ሚሊዮን ሰዎች ምግብና ምግብ ነክ ያልሆኑ ድጋፎች መደረጋቸውን መገንዘብ ይበጃል። በሁለተኛና ሶስተኛ ዙርም አምስት ነጥብ ሁለት ሚሊዮን የሚሆኑትን ለመድረስ ተሞክሯል። አንድ መቶ ሰላሳ አምስት ሚሊዮን ዶላር የሚያወጣ አንድ መቶ ሰባ ሺ ሰባት መቶ ዘጠና ስምንት ሜትሪክ ቶን እህል እስካሁን ተሰራጭቷል። በአሁኑ ጊዜም ስድስት ተቋማት ማለትም የዓለም አቀፉ ምግብ ፕሮግራም፣ ወርልድ ቪዥን፣ ኬር፣ ማህበረ ረዴት ትግራይ፣ ምግብ ለተራቡና የኢትዮጵያ መንግስት በክልሉ የምግብ እደ ላይ እያደረጉ ነው። ሲክስ ኦፕሬተርስ ኔምሊ ወርልድ ፉድ ፕሮግራም ወርልድ ቪዥን ኬር የኢትዮጵያ መንግስት አገራዊ ክብርን የሚነኩ የውጭ ተጽዕኖዎችን በትዕግስት እንደማይቀበለው ሚኒስትሩ ጠቁመው፣ በቅንነት ለሚተባበሩ ሀገራት ግን ኢትዮጵያ በሯ ክፍት ነው ሲሉ ተናግረዋል። የኢትዮጵያ መንግስት ያለውን አቅም አሟጦ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ግብዓቶችን እያሰራጭ ነው። ነገር ግን የግብዓት እጥረት አለ። እዚህ ላይ ነው የዓለም አቀፉ ማህበረሰብ ድጋፍና ለጋራ ጥቅም በአንድነት መቆም ወሳኝ የሚሆነው። ለድጋፍ እጃቸውን ለሚዘረጉልን ክብር አለን። ከመጪው ሀገራዊ ምርጫ ጋር በተያያዘ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢልለኔ ስዩም ሰሞኑን ለውጭ ሀገር መገናኛ ብዙሀን በሰጡት መግለጫ ፌዴራል ፖሊስ፣ ጠቅላይ አቃቤ ህግ፣ ብሔራዊ መረጃና ደህንነት አገልግሎት፣ መከላከያ ሚኒስቴርና የክልል ተወካዮች የተካተቱበት ብሔራዊ የምርጫ ደህንነት ኮሚቴ ተቋቁሞ ምርጫው ሰላማዊና ህጋዊ እንዲሆን እየተሰራ ነው ማለታቸውን ጠቅሶ የአሜሪካ ድምጽ ሬዲዮ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ መስፍንን፣ ለዘገባው እናመሰግናለን። አድማጮች፣ ለዜናና ለትንታኔው የተያያዘው ሰዓት በዚህ አበቃ። ከቀሬ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮች፣ በ22፣ በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይር በናይርሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት ድረገጻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኝናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 943 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14። ወደ ቀዳሚው ዝግጅታችን እናምራ። በዋሽንግተን ዲሲ እና አካባቢዋ ነዋሪ የሆኑ የኦሮሞ ማህበረሰብ አባላት ከትላንት በስቲያ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና በአሜሪካ ድምፅ ፊት ለፊት ሰልፎች አድርገዋል። ሰልፈኞቹ ኢትዮጵያ ውስጥ እየተካሄደ ነው ያሉትን የሰብአዊ መብት ጥሰት ያወገዙ ሲሆን በአሜሪካ ድምፅ ሬዲዮ ላይ ያላቸውንም ቅሬታ አሰምተዋል። የአፍሪቃ ቀንድ አገልግሎት የአማርኛ ዝግጅት ክፍልን የተዛባ ዘገባ በማስተላለፍ ከሰዋል። የአሜሪካ ድምፅ ትናንት በሰጠው ምላሽ ምርመራ እንደሚያካሄድ አስታውቋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ሀገሪቱ የምትገኝበትን ሁኔታና መንግሥታቸው እያከናወናቸው ያሉ ተግባራትን አብራርተው ሰልፈኞቹ ስላነሷቸው ጥያቄዎች ምላሽ ሰጥተዋል። ዝርዝሩን በፈቃዱ መረዳ ይዟል። የተቃውሞ ሰልፉ አስተባባሪና በዋሽንግተን ዲሲና አካባቢው የኦሮሞ ማህበረሰብ ወይም ኮሚኒቲ ቦርድ ምክትል ሊቀመንበር የሆኑት አቶ አሰፋ ክትል ለቪኦኤ እንደተናገሩት የተቃውሞ ሰልፉ ዓላማ የኢትዮጵያ መንግስት እየፈጸመ ያለውን የሰብአዊ መብት ጥሰት ከጊዜ ወደ ጊዜ እየጨመረ ስለሄደ ይህንኑ ድርጊት እንዲያቆም የአሜሪካ መንግስትና የዓለም ማህበረሰብ ጣልቃ ገብቶ እርምጃ እንዲወስድ ለመጠየቅ ነው ብለዋል። ኢትዮጵያ ውስጥ ይፈጸማል ከሚባለው የሰብአዊ መብት ጥሰት ጋር በተያያዘ ከዚህ በፊትም የተቃውሞ ሰልፎች ሲካሄዱ ጥያቄዎቹም ሲቀርቡ ነበረ። ከእነዚህ ጥያቄዎች ይሄኛውን ልዩ የሚያደርገው ምን እንደሆነ የተጠየቁት አስተባባሪው በሰጡት ምላሽ እንዲህ ብለዋል። ይሄ እንግዲህ በአሁኑ ጊዜ ልዩ የሚያደርገው በጣም የሚገርም ነው ማንኛውም ጊዜ በላይ በጣም አሳሳቢ በሆነ ደረጃ ላይ ነው ያለው። እንደአሁኑ በህግ መካከል የጦር ሰራዊት ሰፍሮ እንደዚህ ህዝብን ያሸበረበት ጊዜ የለም። ይሄ ደግሞ እንደዚሁ በወሬ ብቻ ሳይሆን የሚደረገው በተጨባጭ ሁኔታ የዓለም ሚዲያዎች እንደ ቪኦኤ እናንተንም ጨምሮ፣ እንደ ቢቢሲ እንደ ሲኤንኤን ያሉት ሪፖርተሮች እና የተለያዩ ሶሻል ሚዲያ ብሎገሮች ሁሉ እያስተላለፉ ያለች ተጨባጭ አንድ አንድ ብሎ መቁጠር የሚቻለው እንደውም በቅርቡ የዩናይትድ ስቴትስ መንግሥት ከትግራይ ችግር ጋር በተያያዘ በኢትዮጵያ ባለስልጣናት ላይ የጣለው የቪዛ ይቀባ በቂ አለመሆኑን የገለጹት አቶ አሰፋ ተጨማሪ እርምጃ እንዲወሰድ መጠየቃቸውን ተናግሯል። በሰልፉ ላይ የተነሳውን የህግ የበላይነት የፍርድ ቤት ነፃነትና በኢትዮጵያ መንግስት ላይ መደረግ አለበት ስለተባለው ተጨማሪ ጫና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን አነጋግረናል። የኢትዮጵያ መንግስት በትግራይ የተፈጠረውን ችግር ለማቃለል እየሰራ፣ ከህዳሴው ግድብ ጋር እየተነሱ ያሉትን ጫናዎች እየተቋቋመ፣ ከኮቪድ-19 ጋር ትግል እያደረገ፣ ለምርጫ እየተዘጋጀ ባለበት ሁኔታ ውስጥ በተለይ በምዕራቡ የአገሪቱ ክፍልና በሌሎችም የአገሪቱ ክፍሎች የምፈጠሩ ችግሮች አይኖሩም ማለት እንደማይቻል ተናግረዋል። አምባሳደር ፍጹም ፍርድ ቤት ከመቼውም በላይ ነጻ ሆኖ ገለልተኛ ሆኖ እየሰራ ነው። እስከ ሰበር ድረስ እየሰራ ያለው ነገርም እያየን ነው። ኢትዮጵያ ምት ያለም አቀፍ ስምምነቶችም ፈራሚ ሀገር እንደመሆና የሰብአዊ መብት ኮንቬንሽን ማለት ነው። ያንንም አክብሮ ለመሄድ ጥረት እየደረጉ ነው። ግን በርካታ ግፊቶችን ተቋቁመን ህዝባችንን ይዘን እየሄድን ባለንበት ሰዓት እንደገና ሌላ ግፊት ይደረግ የሚመጣው ነገር በአንድ በኩል የሚያሳዝን ነው። ከዚህ በላይ ምን አይነት ግፊት እንዲመጣ የሚፈልጉ እንደሆነም ግልጽ አይደለም። ለማንኛውም ግን እየተደረገ ያለው ግፊት መንግስት ላይ ሳይሆን ሀገር ላይ እንደሆነና ሀገራችንን ወደ ባሰ ሁኔታ የሚከቱ ነገሮች እንደተደገሱ ሰከን ብለው እንዲያዩ መክራለሁ። በመቀጠልም መንግስት በዜጎች ላይ ምንም አይነት የፍትሐዊ ነገር እንዲደርስ ፍላጎቱ አይደለም ያሉት አምባሳደር ፍጹም ከአቅሙ በላይ በሆነ ሁኔታ የተፈጠሩ ጉዳዮች ላይ ደግሞ እየተከታተለ ተገቢውን ቅጣት እንዲያገኙ እያደረገ እንዳለ ተናግረዋል። ሰልፈኞቹ ተቃውሟቸውን ካሰሙባቸው ተቋማት መካከል የአሜሪካ ድምፅ ራዲዮ ወይም ቪኦኤ አንዱ ነው። የሰልፉ አስተባባሪ አቶ አሰፋ ክትል የቪኦኤ አማርኛ አገልግሎት ሚዛናዊ አይደለም ሲሉ ይናገራሉ። በዚህ ጉዳይ ላይ በተጨባጭ የሚያቀርቡት ነገር እንዳለ ተጠይቀው ችግሩ የአንድ ጊዜ እንዳልሆነና በተለይ በአገር ውስጥ አድሏዊ ነው ካሉት አህዱ ራዲዮ ጋራ የሚሰራው ስራ እንደገና መገምገም አለበት ብሏል። አዘጋገቡ ሁኔታ በጣም አድሏዊ የሆነ ዋን ሳይድ ብቻ ስፔሻሊ የአማራን ኢንተረስት ብቻ ያሰብጣል ብሎ በሚያስቡት መንገድ ብቻ የሚያቀርቡ እና ሌሎችን ህዝቦች እና ብሔር ብሄር ብሄረሰቦችን ኮንሰርን ወይም ደግሞ እያላማከለ ወይም ደግሞ በትክክለኛ ሁኔታ ሁሉንም በእኩልነት እየዘገቡ አይደለም። ምንድን ነው ምንድን በዚህ ጊዜ ይሄ ተደርጎ አልተዘገበም። በተጨባጭ ያለ ነገር አለ የምጠቅሱት ነገር ነገር ምንድን ነው? በተጨባጭ ቪኦኤ አህዱ ከሚባለው ኢትዮጵያ ውስጥ ካለው የሬዲዮ ፕሮግራም ጋር አንድ ላይ መስራት ከጀመረ ና የመስራት በምን መልክ እንደተስማሙ አህብ ነው አይዲያ ውሱን አላቆም፣ ግን ያለው የቪኦኤ አመለካከት እና አዘጋገብ ተቀይሯል። ትክክል አይደለም፣ ዋን ሳይድ ነው። ይሄ መገምገም አለበት። የአሜሪካ ድምፅ ስለዚህ ሰልፍና ስለቀረቡት ክሶች በሰጠው ምላሽ ተከታዩም ብለዋል። የአሜሪካ ድምፅ አመራር የአሜሪካ ድምፅ ራዲዮ የአፍሪካ ቀንድን በተዛባ ዜና ስርጭት የሚከስ ደብዳቤ ደርሶታል። የአሜሪካ ድምፅ ያልተዛባ ሚዘናዊ እውነተኛና ትክክለኛ ዜና የማሰራጨትን ቁርጠኛ መርህ ይከተላል። ለዚህ ማናቸውንም ተመሳሳይ ክሶች በስፋትና በጥልቀት እንደምንመረምር ሁሉ ይህንንም ክስ በማጣራት የአፍሪካ ቀንድ አገልግሎት ቪኦኤ የሚተዳደርበት ሕግ ወይም ቻርተር የአሜሪካ ድምፅ የጋዜጠኝነት መርህ እና የተሻሉ አሰራር መመሪያዎችን መከተሉን እንፈትሻለን ብለዋል። ወደ ትግራይ ሁኔታ ስናመራ ደግሞ በጦርነት በታመሰችው የሰሜን ኢትዮጵያ ክልል ትግራይ ያለው የምግብ ሁኔታ አደገኛ ደረጃ ላይ መድረሱንና ሰዎች በምግብ እጥረት መሞት መጀመራቸውን በመግለጽ የዓለም የምግብ ፕሮግራም አስጠንቅቋል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጀኔቫ የላከችውን ዘገባ ኤደን ገረመው ታቀርበዋለች። የተባበሩት መንግስታት ድርጅት ከ350 ሺህ በላይ የሚሆኑ የትግራይ ነዋሪዎች ለረሃብ የተጠጋ ሁናቴ ውስጥ እንዳሉ ጠቅሶ የአስቸኳይ ጊዜ የሰብዓዊ ድጋፍ ካልተደረገላቸውም እንደማይቋቋሙት አስጠነቀቀ። የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ በበኩሉ 30 ሺህ የሚሆኑ የምግብ እጥረት ያለባቸው ህጻናትን ሞት ያሰጋቸዋል ብሏል። የእርዳታ ተቋማትን ሰው ሰራሽ ቀውሱ ከመፈጠሩ በፊት ለመታደግ በክልሉ ያለ ገደብ ለመንቀሳቀስ ጥሪ እያቀረ ይገኛሉ። ባለፈው መጋቢት ወር ላይ ጠቅላይ ሚኒስትር አብይ አህመድ የሰብአዊ ድጋፍ ሰራተኞች በሰሜኑ የኢትዮጵያ ክፍል ውስጥ ያለ ገደብ እንደሚንቀሳቀሱ ገልጸው የነበረ ሲሆን የዓለም የምግብ ፕሮግራም የድንገተኛ መርሃ ግብር አስተባባሪ ቶሚ ቶምሰን ግን ይሄ ተግባራዊ አልሆነም ይላሉ። ከአዲስ አበባ በቪዲዮ ባደረጉት ንግግር ወደ አዲስ አበባ ያቀኑት በዛ የሚገኙ ባለስልጣናት የትግራይ ሕዝብን ለመርዳት የእርዳታ ድርጅቶች ተደራሽ እንዲሆኑና የደህንነት ሽፋን እንዲያገኙ ለማግባባት ነው ይላሉ። ሶ ዊ ፋይን ኦርሰልቭስ ፌስድ ኦፍተን ዊዝ ኢኖርማስ ፕሮቴክሽን ኢሹዝ ኦፍ እስካሁን ድረስ ዘጠኝ ሰብአዊ ድጋፍ ሰጪዎች ተገድለዋል። ይህ ለኛ እጅግ አስጊ የሆነ ሁኔታ ነው። አብዛኛውን ጊዜም ድጋፍ ለተረጂዎች ስናደርግ ከፍተኛ የሆኑ የደህንነት ችግሮች ያሉብን ሲሆን እርዳታውን የሰጠናቸው ተረጂዎችም በሰጠናቸው ምሽት በአስከፊ ሁኔታ እየተዘረፉ ነው። ስለዚህ ይህን ለመሰለ ቀውስ መንግስት ያለውን አመለካከት ላይ ለውጥ ካላመጣ የሚቀየር አይደለም ነው ያሉት። ቶምሰን የዓለም የምግብ ድርጅት በቀጣዮቹ ሳምንታት ለ26 ሚሊየን የሚሆኑ ሰዎች የምግብ ተደራሽነቱን ለመጨመር ማቀዱን ተናግረዋል። ይሄ የሚፈጸመው ግን ቦታውን ለመድረስ ከቻሉ ብቻ ነው። እንደሳቸው አባባል፣ ይሄ በኢትዮጵያና በኤርትራ ወታደሮች ይወሰናል። ኤርትራውያን ኤርትራውያኑ በሲቪሎች ላይ ለሚፈጽሙት ጥቃቶች እንዲሁም ተደራሽነትን በመገደብ በኩል ክፉ አጥቂዎች ናቸው። ይሄ በጣም ትልቅ ችግር ነው። ስለዚህም የኤርትራ ወታደሮች አካባቢውን ለቀቁ ማለት ተጨማሪ ጉርሻ ነው። ነገር ግን አሁን በኢትዮጵያ መከላከያ ኃይል እና በአማራ ሚሊሻዎች የተፈጸሙ እንደ ተደራሽነትን መከላከል የመሰሉ ነገሮች አሉ። ስለዚህ እጅግ ብዙ ውንጀላዎች አሉ ነው ያሉት። መሬት ላይ ካለው እውነታ በተጨማሪም ትልቁ ችግር የበጀት መሆኑንም ቶምሰን ይናገራሉ። የዓለም የምግብ ፕሮግራም በትግራይ ክልል የሰብአዊ ድጋፍን ተደራሽ ለማድረግ በዚህ ዓመት ብቻ 203 ሚሊዮን ዶላር ያስፈልገዋል። ድርጅቱ እርዳታውን በማስፋፋት የሕይወት አድን የምግብ ድጋፉን ፍጹም የተቸገሩት ለማድረስም በአሁኑ ሰዓት የሰባ ሚሊየን ዶላር እጥረት አለበት። በሊሳሽ ላይን ለተዘጋጀ ዘገባ ኤደን ገረመው ከዋሽንግተን ዲሲ ስለ ልጆች በስራ መሰማራት ዘገባለን በዓለማችን ላይ 160 ሚሊዮን ህፃናት ወይም ከአስር ህፃናት አንዱ በጉልበት ስራ ላይ ተሰማርተው እንደሚገኙ ይህም እንደ አውሮፓ አቆጣጠር በ2016 ከነበረው ቁጥር ጋር ሲነጻጽር በ8 ነጥብ 4 ሚሊዮን ብልጫ እንዳለው የተባበሩት መንግስታት ድርጅት አገልግሎቶች ያወጡት አዲስ ሪፖርት አመልክቷል። ዓለም አቀፉ የስራ ድርጅትና በመንግስታቱ ድርጅት የህፃናት ፈንድ በትብብር ባወጡት በዚህ ሪፖርት የኮቪድ-19 ወረርሽኝ ይህን አሳሳቢ ሁኔታ ይበልጥ እያባባሰው መሆኑን አስታውቀዋል። የህፃናት ጉልበት ብዝበዛን በመቃወም በነገው ዕለት የሚታሰበውን ዓለም አቀፍ ቀን አስመልክቶ ሪፖርቱ በጀኔቫ ይፋ ሲደረግ በቦታው የተገኘችው ዘጋቢያችን ሊሳሽ ላይ ያደረሰችን ዘገባ ስመኝሽ የቆይታ አቀርበዋለች። ዓለም አቀፉ የስራ ድርጅት አይኤሎ በዓለም ላይ ለጉልበት ብዝበዛ የተዳረጉ ህጻናትን ዱካ እየተከተለ መመዝገብ ከጀመረ ባለፉት 20 ዓመታት ውስጥ ለብዝበዛ የተዳረጉ ህጻናት ቁጥር በዚህ ያክል መጠን ሲጨምር የመጀመሪያው ነው። መረጃውን እንደሚያሳየውም ከነዚህ ህጻናት ግማሽ የሚሆኑት ወይም በቁጥር ሲገለጽ 79 ሚሊዮኑ እጅግ አደገኛ ስራ ላይ የተሰማሩ ሲሆን እንደ አውሮፓያን አቆጣጠር በ2016 ከነበረው ቁጥር ጋር ሲነጻጸር በ65 ሚሊዮን ብልጫ አለው። በአደገኛ ስራ ላይ የተሰማሩ ህጻናት ከሁሉም የከፋው የህጻናት ጉልበት ብዝበዛ ይደርስባቸዋል። ስራው በህፃናቱ ላይ አካላዊና አይምሯዊ ጉዳት የሚያደርስ ከመሆኑ በተጨማሪ ለህይወትም አስጊ ነው። ያለም አቀፉ የስራ ድርጅት እንደሚለው ከእነዚህ ህጻናት መካከል ሰባ ከመቶ የሚሆኑት በተለይ በቤተሰብ እርሻ ላይ የተሰማሩ ሲሆን ሀያ ከመቶ የሚሆኑት የቤት ውስጥ ስራን ጨምሮ የተለያዩ የአገልግሎት ስራዎች ላይ፣ አስር ከመቶ የሚሆኑት ደግሞ በፋብሪካዎች ውስጥ ይሰራሉ። በተለያዩ የዓለማችን ክፍሎች ላይ በህጻናት ላይ የሚደርሰው የጉልበት ብዝበዛ መጠን ይለያያል። ለምሳሌ በእስያ፣ በፓስፊክ፣ በላቲን አሜሪካን እና በካሪቢያን በጉልበት በዝባዥ ስራዎች ላይ የሚሰማሩ ህጻናት ቁጥር እየቀነሰ መሆኑን የመንግስታት ድርጅቱ ሪፖርት ያሳያል። በተቃራኒው በአፍሪካ በተለይ ከሰሃራ በታች ባሉ ሀገራት ብዝበዛ የሚደርስባቸው ህጻናት ቁጥር እጅጉን ጨምሯል። የዓለም አቀፉ ስራ ድርጅት ዳይሬክተር ጀነራል የሆኑት ጋይ ራይደር እንደሚሉት በአፍሪካ አህጉር የጉልበት ብዝበዛ የሚደርስባቸው ህጻናት ቁጥር ከአራት ዓመት በፊት ከነበረው ጋር ሲነጻጸር በ20 ሚሊዮን ብልጫ አለው። ከእነዚህ ውስጥ 16.6 ሚሊዮን የሚሆኑት የሚገኙት ከሰሃራ በታች ባሉ የአፍሪካ ሀገራት ነው። ይህ ቁጥር በመቶኛ ሲሰላ ከአምስት የአፍሪካ ህጻናት አንዱ በጉልበት በዝባዥ ስራ ላይ ተሰማርተዋል ማለት ነው። ከሰሃራ በታች ባሉት ሀገራት ደግሞ ቁጥሩ ከአራት ህጻናት አንዱ ይሆናል። እነዚህ ህጻናት በልጅነታቸው በስራ ላይ በመሰማራታቸው ትምህርት አያገኙ፣ በጣም ረጅም ሰዓት ይሰራሉ በተጨማሪም አደገኛ በሆኑ የስራ አይነቶች ላይ ይሰማራሉ። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዳይሬክተር የሆኑት ሄነሪታ ፎር በበኩላቸው በተለይ በጣም በለጋ እድሜ ላይ ያሉ ህጻናት ወደ ስራ መሰማራታቸው እጅግ አሳሳቢ መሆኑን ተናግረዋል። ፎር እንዳሉት በዓለም ዙሪያ በስራ ላይ ከተሰማሩት ህጻናት ግማሽ የሚሆኑት እድሜያቸው ከአምስት እስከ 11 የሚሆኑ ናቸው። የኮቪድ-19 ወረርሽኝ ደግሞ ይህን መጥፎ ሁኔታ እያባባሰው ነው። በወረርሽኙ ምክንያት ስራ በመጥፋቱና ድህነት እየጨመረ በመምጣቱ ወላጆች ልብ የሚሰብር ውሳኔ እንዲወስኑ ይገደዳሉ። በመጪው ዓመት መጨረሻም ተጨማሪ ዘጠኝ ሚሊዮን ህጻናት ወደ ስራ እንዲሰማሩ ይደረጋል ብለን እንገምታለን። ሀገራት የሚሰጡት ማህበራዊ ድጋፍ ውስጥ ይበልጥ እየቀነሰ ከሄደም ይሄ ቁጥር እስከ 46 ሚሊዮን ሊደርስ ይችላል። ይህን ቁጥሩ እጅግ እያሻቀበ የሄደውን የህፃናት ጉልበት ብዝበዛ ለመቀነስ ዓለም አቀፉ የስራ ድርጅትና የህጻናት መርጃ ድርጅት ለህጻናት የሚደረጉ ሁለንተናዊ ድጎማዎችን ጨምሮ በቂ ማህበራዊ ዋስትና ለሁሉም እንዲዳረስ፣ የትምህርት ጥራት እንዲሻሻልና ተማሪዎች ወደ ትምህርት ቤት እንዲመለሱ ለማድረግ የበለጠ በጀት እንዲመደብ ጥሪ ያቀርባሉ። በሊዛ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። ዝግጅት ይቀርባል። አድማጮች፣ ተከታዩ በዩናይትድ ስቴትስ የምርጫ ታሪክ ተአማኒ ነፃና ገለልተኛ ምርጫ በሚሉ የተመረጡ ርዕሶች ላይ ትኩረት ያደረገ ልዩ ዝግጅት ነው። ልዩ ዝግጅቱ በቅርቡ በኢትዮጵያ የሚካሄደውን ብሔራዊ ምርጫ ተንተርሶ በተለይ ከሸገር ኤፍኤም ጋር በትብብር የሚቀርቡ ተከታታይ ፕሮግራሞች አካል ነው። ወደ ቅንብሩ ኋላ ላይ ቃሉ ራሱ ከሚወለድባት ጥንታዊት ግሪክ ከክርስቶስ ልደት በፊት ከ580 ዓመት አለም ግድም አንስተው አንዳች ዲሞክራሲ የሚመስል ጅማረው እንደነበር ድርሳናት ይጠቁማሉ። በሮም የጳጳሳት ስያሜ የምርጫ ቃና ነበረው። የመካከለኛው ዘመን ቬኑስ በ13ተኛው ክፍለ ዘመን ሞካክረዋለች። የዘመናዊው ዲሞክራሲ አባት ታሪክ ግን ወዲህ ወደ ዩናይት ስቴትስ ይመልሰናል። ዜጎች ለራሳቸውና ለመጪው ትውልድ ጭምር የሚመኙትን ሕይወት ለማምጣት በሚወሰድ ውሳኔ ይመሰላል። ለአንዳንዶች በኑሯቸው በዕለት ተዕለት ሕይወታቸው በሚያሳስቧቸው ነገር ግን የጋራ በሆኑ ጉዳዮች ፍላጎቴን፣ ጥቅሜን ያስጠብቅልኛል ያሉትን አስተዳደር ወደ ስልጣን መምጣት ለማረጋገጥ እያንዳንዱ በየገል የሚያደርገው ነገር ግን ለሁሉ የሁሉ የሆነ ተሳትፎም ነው ምርጫ። ለመሆኑ ለአስተዳደር ኃላፊነት ግለሰቦችን መምረጥ መቼና እንዴት ተጀመረ? የዩናይት ስቴትስን ፕሬዝዳንታዊ ምርጫ ጅማሬና ሂደት ጨምሮ የምርጫን ጽንሰ ሐሳብና ዜጎች ድምፃቸውን በመስጠት አስተዳዳሪያቸውን የሚሰየሙበትን ሂደት በባለሙያው አይን እንቃኛለን። ታሪክም ሆነ በዓለም የሪፐብሊካን ገቨርመንት ማለት ሰው ራሱ ራሱ ይፈልገውን መርጦ የሚተዳደርበት መንግስት የተመሰረተው ለመጀመሪያ ጊዜ አሜሪካ ነው። ያም የተመሰረተው የአሜሪካ ህገ መንግስት ተጽፎ ጸድቆ ህጋዊ ሆኖ የአሜሪካን ሲመሰርት በአስራ ሰባት ሰማኒያ ዘጠኝ በአስራ ሶስት ስቴቶች ነበሩ ያን ጊዜ ኮሎኒስ ነበር የሚባሉ የእንግሊዝ ኮሎኒ ተብለው የሚታወቁ ከዛ በፊት እነዚህ አስራ ሶስት መስራት ስቴቶች የተባበሩት የአሜሪካ ስቴቶች ዩናይትድ ስቴትስ ኦፍ አሜሪካ ብለው ሁሉንም በአንድ ማዕከላዊ መንግስት ስር እንደሚተዳደሩበት ስርዓት እያንዳንዳቸው በአሜሪካ ህገ መንግስት ውስጥ ባለው የህግ አውጭ አካል ውስጥ ተወካይ ኖሯቸው የአሜሪካንን ህግ እያወጡ በህዝብና በእነዚህ ስቴቶች የተመረጠ ፕሬዚደንት ያንን ህግ ተግባራዊ የሚያደርግበት እንደገና ደግሞ ግለሰቦች፣ እንዲሁም ስቴቶች ህግ ተጣሰ ወይም ደግሞ ህግ አልተከበረም በሚሉበት ጊዜ ያንን የሚዳኝ ፍርድ ቤት ተቋቁሞ በዛ ህገ መንግስት ስር ለመጀመሪያ ጊዜ ያኔ ነው ተቋቋሙ። ከዛ በፊት የሰው ልጅ ወይ በንጉስ ወይ በጎበዝ አለቃ ወይም ደግሞ በሀይለኞች ነበር የሚተዳደር እና ግሊት በአሜሪካ ያቆመበት ጊዜ በአስራ ሰባት ሰማኒያ ዘጠኝ ህገ መንግስት ከተጻፈ በኋላ። ደረጀ ደምሴ ቦልቶ ይባላሉ። በምስራቅ ዩናይትድ ስቴትስ የማሳቹሴትስ ክፍለ ግዛት ቦስተን ከተማ በጥብቅና ሙያ የሚተዳደሩ የህግ ባለሙያ ናቸው። አቶ ደረጀ በተጨማሪም በግዛቲቱ ጥብቅና ሊቆምላቸው የሚችል ባለሙያ መቅጠር ለማይችሉ ተከሳሾች የህግ ጠበቃ የሚያቆመው ፐብሊክ ዲፌንደር የተባለው ድርጅትም ምክትል ሊቀመንበር ናቸው። ለመሆኑ ምርጫ ብሎ ነገር ለምን ያስፈልጋል? ለመረጡት እጩ ተፎካካሪ ድምፅን በመስጠት ለዚያ ለሚወዳደርበት ኃላፊነት ወይም ስልጣን ማብቃትስ በዚያ በቀደመ ዘመን እንዴት ተጠነሰሰ? የአሜሪካ ፖለቲሻኖች የእንግሊዝን ንጉስ ተቃውመው እኛ ውክልና ሳይኖረን በእንግሊዝ መተዳደር የለብንም፣ በእንግሊዝ ፓርላማ ውስጥ ምንም አይነት ተሰሚነት የለንም፣ ወኪልም የለንም። ያ ሆኖ ሳለ እኛ ከዚህ ታክስ ግብር እየከፈል የእንግሊዝን ሕዝብና የእንግሊዝን ንጉስ የምንደግፍበት ምክንያት የለም። ራሳችንን በራሳችን ማስተዳደር እንችላለን ብለው የአሜሪካ አብዮት አካሄደው ነው ከእንግሊዝ መጣ ሊሆኑ የቻሉት። እዛ ሂደት ላይ ያሉ ምን አይነት መንግስት ነው የምናቋቁመው በሚልበት ጊዜ ያንን አብዮት የሚመሩ ሰዎች እንደ ቶማስ ጀፈርሰን፣ ጆርጅ ዋሽንግተን፣ ጆን አደም፣ ጄምስ ማዲሰን የተባሉ ራሳቸው እንደ ፈላስፋ ሊወሰዱ የሚችሉ በጣም ብዙ ያነበቡ የአብዮቱ አንቀሳቃሽ መሪዎች ነበሩ። ብዙ ውይይት አድርገዋል። በመሀላቸው የተለያየ ክንፍ ነበር። ግማሾቹ ጠንካራ ማዕከላዊ መንግስት የሚፈልጉ ነበሩ፣ ግማሾቹ ደግሞ ጠንካራ ያልሆነ ማዕከላዊ መንግስት፣ በጣም ጠንካራ የሆኑ ሴቶች ተባብረው በአንድ ሀገር ስም የሚተዳደሩ በእነዚህ መሀል ብዙ ክርክር ነበር እና ምን አይነት መንግስት መስረት በሚሉበት ጊዜ ከዛ በፊት የነበሩት የተለያዩ ፈላስፋዎች ጻፍሯቸውን እንደ ዣክ ሩሶ፣ ጆን ሎክ የእንግሊዝ ፈላስፋ የተለያዩ ጽሑፎች ነበሩ የህግ መንፈስ የሚል መጽሐፍ ነው። ስፒሪት ኦፍ ተ ሎስ የሚል መጽሐፍ ነበረ። ከነዚህ የተለያዩ ፍልስፍናዎች ተነስተው ግለሰቦች ራሳቸውን ማስተዳደር ይችላሉ፣ የግድ ንጉሥ አያስፈልጋቸውም። የግድ አንድ ኃይለኛ ለዘላለም ሲሞት ድረስ በጉልበት የሚመራ መሪ የሚፈልጉትን መንግስት የሚፈልጉትን አይነት ስርአት አቋቁሞ ያንን ስርአት ደግሞ የሚያስተዳድሩ ሰዎች በሚፈልጉበት መልክ በሚፈልጉበት ሁኔታ መርጠው ሲያስፈልግ ደግሞ እየቀየሩ ራሳቸውን ማስተዳደር ይችላሉ። ሰልፍ ገቨርመንት፣ ራስን በራስ ማስተዳደር የሚባለው አዲስ ስንፃ ሀሳብ ነበር። ከዛ ጊዜ ተሞክሮ አያውቅም። እርግጥ በጥንታዊ ግሪክ እንዲሁም ሮም ምናምን ጊዜ የተወሰኑ ሴኔት የሚባሉ ነበሩ። በግሪክ ለምሳሌ እነዚህ ሴኔቶች የሀብታም ሰዎች ወኪል ሆነው ብዙ ህዝብ ወኪል ሆነው ህግ የሚያወጡ ነበሩ። ነገር ግን የዛ አይነት ስርዓት የተለየ ነው ስትል እነዚያ ሰዎች በሲዛር ወይም ደግሞ በመሪው ውስር ነበሩ እና ትንሽ የዴሞክራሲ ሙከራ ተደርጓ ዴሞክራሲና ሬፓብሊካን መንግስት ምስ ይመጣላቸው። ዴሞክራሲ ማለት ብዙሃን የሚመራው ማለት አውቶክራቲክ የአንድ ሰው አልሆነ ማለት ነው ወይም ደግሞ ሞናርኪ ንጉሳዊ አስተዳደር ያልሆነ የብዙሀን የሚፈልጉት ግን ያም ሆኖ የአሜሪካ ዴሞክራሲና ህዝብ የመረጠው መንግስት ስርአት ሲቋቋም ብዙ ችግር ነበረው። ማን ነው መራጭ በሚባልበት ጊዜ እንዲሁም ባለ ንብረት ነጭ ወንድ መምረጥ እንደሚችል ተደርጎ የአስር ጊዜ ሲነጋገሩ፣ ለምሳሌ ጥቁር አሜሪካኖች ተይዘው በባርነት በምን የመጡ ሶስት አምስተኛ ሰው ተብሎ ነው የተቆጠሩ። ሴቶች የመምረጥ እድል አልነበራቸውም፣ መብትን ማትሰጣቸው እንዲያውም ከመቶ አመት በኋላ ነው መብታቸው፣ ከአንዳንድ ጥቁር ወንዶችም በኋላ ነው። የእርስ በርስ ጦርነት ተካሂዶ ያ ካለቀ በኋላ የወጡ ሁለት የታወቁ የህግ ማሻሻያዎች ወይም ደግሞ የኮንስቲቱሽናል አሜንድመንት ይሏቸዋል። አስራ አራተኛ ና አስራ አምስተኛ የሚባሉ የማንኛውም ሰው ሕግ ፊት እኩል መብት አለው፣ ያ መብቱ ሊካድ አይችልም፣ እንደገና የማንንም ሰው በባርነት መያዝ ክልክል ነው የሚል ሁለት ማሻሻሎች ወጡ። እንደዛም ሆኖ ግን ሴቶች መብት አልተከበረም ነው ግን፣ እዚህ ሀገር ሰው ሲሉ ያን ጊዜ ወንድም ነበረ እንደ ሰው የሚቆጥሩ ለምሳሌ፣ ጥቁር ወንድ ይችል ነበረ፣ ጥቁር ሴት ግን አይችልም። እና ነጭ ሴትም ጎት ማረፍ የሴቶች መምረጥ መብት የተፈቀደው ከፍተኛ ተቃውሞ አንስተው በጣም ብዙ ጭቅጭቅ ተነስቶ የሴቶች መብት እንዲከበር ተደረገ። ኮንስቲቱሽኑ ከጸደቀ ከመቶ ዓመት በላይ ቆይቶ ነው በ1920 በጊዜው ላልታዩና ወደፊት ለሚገጥሙ ሁኔታዎች አመቺ ይሆን ዘንድ እንዲሻሻልና እንዲያድግ ተደርጎ የተቀረጸው ይህ የዲሞክራሲ መሠረትና መለያ አሁንም ጉድለቶች ባያጣና ገና ፈተናዎች ባይለዩትም በበርካታ ዓመታት ዕድሜው ብዙ ለውጦችና መሻሻሎችን ግን አይቷል። የቦት አደራረጉም በጣም ብዙ ፕሮብሌሞች ነበሩት። ለምሳሌ በተለያዩ ስቴቶች የተለያየ ሕግ ነበር። አንዳንድ ቦታዎች የተለያየ ሰዎች ቦት እንዳያደርጉ የሚያደርግ ሕግ እያወጡ ያስቸግሩ ነበር። ዴሞክራሲና ሪፐብሊካን ገቨርንመንት ከዚህ የምንማረው በፕሮሰስ የሚያድግ ነው። እና እንደ ኤክስፐሪመንት እንደ ሙከራ ነው የተወሰደው ከመጀመሪያው እርግጥ አንድ ህዝብ ራሱን ማስተዳደር ይችላል ወይ የሚለው ጥያቄ ለብዙ ዓመት አልተመለሰም ነበር። ቀስ እያለ ቀስ እያለ እየታየ በኋላ ከሁለተኛው ዓለም ጦርነት በኋላ ብዙ ሀገሮች ወደ አሜሪካ ስርዓት መምጣት ጀመሩ። ከዛ በፊት ብዙ በንጉስ እና በኃይለኞች ነበር ይተዳደሩ አለ። ከዚያ የሩቅ ዘመን የምርጫ አጀማመር ታሪክ ወደ ዘመናችን እንምጣ። የእያንዳንዱ መራጭ ድምፅ በምርጫ ሂደት ለመራጩ ድምፅ ውክልና ትልቅ ቦታ አለው ከሚለው አስተሳሰብ ሻገር ብለን ምርጫን ከሞራል ግዴታና ከምክንያታዊነት ጋር የሚያዛምዱ እይታዎችን ለመፈተሽ እንሞክር። ለምሳሌም ያህል እኔ የምርጫ ውጤት ምንም ቢሆን ምን ግድ የለኝም፣ ማንም ቢመረጥ የተለየ ስሜት አይሰጠኝም የሚል ሰው በዚሁ ምክንያት ብቻ ድምፅ ከመስጠት ወይም ከመምረጥ ቢታቀብ ምን አይነት አንድምታ ይኖረው ይሆን? እርግጥ የመምረጥ መብት ያለ መምረጥንም መብት ይጨምራል። ማለት አንድ ሰው የግድ የመምረጥ መብት ስላለው የግድ መምረጥ አለበት ማለት አይደለም። ነገር ግን የዴሞክራሲ ስርዓት የሰዎችን ተሳትፎ ይጠይቃል። አንድ ህዝብ ራሴን አስተዳድራለሁ በሚልበት ጊዜ ወይ ጎበዝ አለቃ ወይም ኃይለኛ ወይም ንጉሥ አያስተዳድረኝም፣ የሚመርጦ ሰው ነው የሚያስተዳድረኝ ካለ የሚፈልገውን የመምረጥ መብት ይሰጠዋል። ያንን መብት ደግሞ መጠቀም አለበት። ያንን መብት ሳይጠቀም ቀርቶ ከዛ በኋላ እኔም በሚፈልገው ሁኔታ ሀገሪቱ አላስተዳደሯትም ወይም ያልተደረገም ብሎ መናገር ያው ኃላፊነቱን ሳይወጣ ቀርቶ ያንን ትርጉም የለውም። ምንድን ነው ለማለት የሚፈልገው ዴሞክራሲ በተሳትፎ ላይ የተመሰረተ ስርዓት ነው። እና ተሳትፎ ባነሰ ቁጥር የዴሞክራሲ ኤለመንት እንደሚጠበቀው አይሆንም። ተሳትፎ በጨመረ ጊዜ የሚመረጠው መሪ የሆነ የሚመሰረተው ስርዓት እርግጥ ሰዎች በተመረጡ ቁጥር አዳዲስ ህጎች ይወጣሉ። እነዛ ህጎች ደግሞ የሀገሪቷን ሁኔታ፣ ጸባይ፣ ባህል በትምህርትም ሆነ በኢኮኖሚ ይቀይሯታል። ሀገሪቷ ወዴት ነው የምትሄደው ወዴት ነው መሄድ አለባት የሚለው ውይይት ምርጫ አካባቢ ነው የሚደረግ። ከዛ ተነስቶ ሰው ይመርጣል። በዚያ አቅጣጫ ነው መሄድ አለባት የሚል በብዙሃኑ ይመረጣል። ያ አቅጣጫውን ያሉ ሀገር አቅጣጫ የሚያስተን መብት ይኖረዋል ማለት ነው። ግለሰቡ ትልቅ ኮንፈርት አለ። በዴሞክራሲ ውስጥ ብዙ ሰዎች የብዙሀን አመራር ወይም የብዙሀን ማጆሪቲ ሩል የብዙሀን አገዛር ብለው ነው የሚወስዱ። ነገር ግን በዴሞክራሲ ህግ ውስጥ የብዙሀን አመራር ብቻ አይደለም ዴሞክራሲ ሁለት ጸባ እነዚህ ሁለቱ በጣም ኢምፖርታንት ናቸው፣ በጣም አስፈላጊ ከሌሉ ደግሞ ዴሞክራሲ የለም ማለት ይቻላል። አንደኛው ምንድን ነው የብዙሀን የመረጠው ይመራል ማለት ነው። ሁለተኛው ግን የጥቂቶች መብት ደግሞ መከበር አለ። የብዙሀን አመራር፣ የጥቂቶች መብት ሳይጣ የጥቂቶች መብት ህገ መንግስት ውስጥ ያለው መብት ሳይጣ ማጆሪቲው መምራት ይችላል። ስለዚህ መቀየር የሚችለው ማጆሪቲው የተወሰነውን ምክንያቱም የተወሰኑ የማይቀየሩ መብቶች አሉ ማለት ነው፣ እና የተወሰኑ አቅጣጫ ሊቀየሩ ይችላል። አቶ ደረጀ እዚሁ ርዕስ ላይ እንቆይና በዩናይትድ ስቴትስ ዜጎች የመምረጥ መብታቸውን የመጠቀማቸውን ልምምድ ከሲቪክ ግዴታ ወይም ኃላፊነት ጋር የማዛመድ ዝንባሌ አለና እስኪ ያብራሩት ምን ማለት ነው? የሲቪክ ግዴታ ሲባል ምንድን ነው? የሲቪክ ግዴታ በህግ የተጻፈ ግዴታ አይደለም፣ ግን አንድ ሰው የአንድ ብሔረሰብ አባል በመሆኑ ብቻ የሚጠበቅበት ሀላፊነት ወጣውም ላይወጣውም ይችላል የሰውየው ምርጫ ነው ነገር ግን ከተወጣው ከጥሩ ስነ ምግባሮች ውስጥ የሚጨመር ነው ካልተወጣው ደግሞ የሰውየውን ምዝላዊነት የሚያሳይ እና እርግጥ አንዳንድ ጊዜ ሁለት ሶስት ሰዎች ሲወዳደሩ እኔ ከእነዚህ ውስጥ ማንም አይስማማኝም እንመርጠውም አላገኘውም ለዚህ አልመጥም የሚል ይኖራል። አንዳንድ ሰዎች ደግሞ ከነዚህ የምፈልገው ሰው ባይኖርም እንኳን የምፈልገውን ሰውዬ ጨፌ እመርጣሉ። አንድ አንድ ቦታ አገኘ ማለት ነው እና እዚህ ሀገር፣ መጻፍ ትችላለህ፣ ባለቱ ላይ የምትፈልገውን ሰው ስም። እንደዛ የሚጽፉ ሰዎች አሉ፣ አይቆጠርም፣ ግን የሲቪክ ሀላፊነታቸውን ለመወጣት አንዳንድ ጊዜ ደግሞ ምናልባት የፕሬዚዳንት የኮንግረስ ማን ወይም ደግሞ የሴኔተር እነዚህ ተወካዮች ናቸው። ምርጫ በሚኖርበት ጊዜ ከፕሬዚደንት የሚወዳደሩት ካልተስማሙ፣ ሁሉም ሴኔተር የሚወዳደሩት ብዙም ካልተስማሙ፣ ምናልባት ወይም የኮንግረስ የሚወዳደሩት ውስጥ ሚስማማ ካለ ለሱ መርጠት ይመለታለ። የግድ ሁሉም አይነት ምርጫ ላይ መምረጥ አለብ ማለት አይደለም፣ ግን የመምረጥ ሀላፊን ነው። የመሳተፍ ሀላፊ በጣም አስፈላጊ ነው። ሌላውም ጠቅሞ ምንድን ነው ሰዎች የተለያየ ሀሳብ አቀርበው ነው የሚወዳደሩት። ያ ሀሳብ ምን ያህል ተቀባይነት አለ በምን ያህል በአሜሪካም ከሆነ ምን ያህል ይህን ሀሳብ ይደግፈዋል ብለው ሊታይ የሚችለው ምን ያህል ሰው ወጥቶ ያንን ሀሳብ የሚደግፈውን ሰው መምረጡ ወይም ደግሞ ምን ያህል ሰው ወጥቶ ይህም የተወሰነ ሀሳብ የያዘ ሰውዬ ምንም ቦት ሳያገኝ ሲቀር ያ ሀሳብ ተቀባይነት እንደሌለው በብዙሀኑ የሚታይበትም አንድ ስርዓት ነው። ስለዚህ የሰው አመለካከት ወዴት እንደሚሄድም የሚታይበት ስርዓት ስለሆነ ትምህርት የሚገኝበት ስርዓት ስለሆነ የመሳተፍ ኃላፊነት አለበት። ግን ያንን ኃላፊነት ካልተወጣ ምንም አይነት ቅጣት የለውም። ሌሎች ግዴታዎች አሉ። አሁን እዚህ ሀገር ሕገ መንግስቱ ኃላፊነትን ካልተወጣ ወደ ቅጣት የሚያስኬዱ ግዴታዎች አሉ። የቮት ግን ከዚህ ነዛ በዲሞክራሲ ስርአት ምንነትና እሱ ራሱ እውን ስለመሆኑ እንደ አንድ መሰረትና ማሳያ ጭምር የሚወሰደው ምርጫ ብሎም የምርጫ ጉዳይ በተነሳ ጊዜ ብዙ ስለሚባልላቸው አይነተኞቹ መመዘኛዎቹ ደግሞ ጥቂት እናንሳ። ነጻና ሚዛናዊ ምርጫ ብዙ ጊዜ ይባላል። መቼ ነው አንድ ምርጫ ነጻና ሚዛናዊ ነው ማለት የሚቻለው? ምርጫ መኖሩ ብቻ ዋጋ የለውም። የእውነት ምርጫ መሆናል። የእውነት ምርጫ እንዲሆን ደግሞ የሚወዳደሩ ሰዎች ያላቸውን አመለካከት ያላቸውን ሀሳብ በነፃነት እንዲሁም ደግሞ ከሌሎች ተወዳዳሪዎች በእኩል መብት መግለጽ መቻል አለባቸው። ስለዚህ ለምሳሌ አንዱ ተወዳዳሪ ትልቅ ሰላማዊ ሰልፍ ተፈቅዶለት፣ ሌላው ደግሞ የማይፈቀድለት ከሆነ ሚዛናዊ ላይሆን ይችላል ማለት ነው። ሚዲያ ለአንድ ተወዳዳሪ ሰላሳ ሰዓት ሰጥቶ ለሌላው አንድ ሰዓት ከሰጠ ያ ተወዳዳሪ ያለውን ሀሳብ ለሕዝቡ አቅርቦ በመሸጥ ሀሳቡን አይችልም። በዚ ምክንያት ሚዛናዊ አይደለም፣ ፌር አይደለም ይባላል። በዚያ እና ፍሪ ኤምሽ መጣ እና ሚዛናዊ ነው መጣ ማለት ተወዳዳሪ ብቻ ሳይሆን የዛ ሰው ደጋፊዎች የአንድ ሰው ለመርዳት የሚፈልጉ ይህንንም ለማድረግ የሚንቀሳቀሱ ግለሰቦች መብት መከበር አለበት። በሚናገሩት በሚጽፉት ምክንያት ምንም አይነት አደጋ ሊደርስባቸው አይገባም። ከዛ አልፎ ደግሞ ሰዎች በነጻነት መምረጥ መቻል አለባቸው። በነፃነት መምረጥ ማለት ምንም አይነት ተጽዕኖና ግፊት፣ አንድ ሰው እንዲመርጥ ማሳመን አንድ ነገር ነው ካልመረጥ ይህ አይፈቀድልም አይፈቀድልም፣ ወይም ደግሞ ከመረጥ ክንዲ እንዲ አይነት ጥቅም ታገኛለህ ማለት ደግሞ ሌላ ነው። እና ያ ሳይኖር በነፃነት መምረጥ መቻል አለበት ም ማለት ነው። እና እነዚህ ነገሮች ከተሟሉ ነፃና ፍትሃዊ ነው ለማለት ይቻላል ወይም ደግሞ ሚዳለት አድማጮች የምርጫን ትርጉምና ፋይዳ እንዲሁም አንድን ምርጫ የተሳካ የሚያደርጉትን መለያዎች የተአማኒ ነፃና ሚዛናዊ ምርጫን ምንነት ዘመናት በጠገበው የዩናይት ስቴትስ የምርጫ አጀማመር ታሪኮች ውስጥ የተመለከትንበትን ዝግጅት ነበር የተከታተላችሁት። በሌላ መሰር ርዕስ እንመለሳለን። ለአሁኑ ግን እንግዳይን የህግ ባለሙያውን አቶ ደረጀ ደምሴ ሁልቱን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። መጨረሻም ስለፈጠራ ከአጋሮቹ ጋር ኢትዮጵያ ውስጥ ያሉ ስፍራዎችን ለመጎብኘት ጥረት በሚያደርግበት ሰዓት አገልግሎት ሰጪዎችን በአቅራቢያው ለማግኘት የገጠመውን ችግር ከተመለከተ በኋላ ከመሰል ችግር የሚያድን ልዩ አውታር ከገነባው ወጣት ጋር እናስተዋውቃችኋለን። አበል አሻግሬ ከአጋሮቹ ጋር በመሆን ዩስቴክ በተሰኘ ተቋማቸው አማካኝነት ኢትዮሎኬት የተሰኘ መተግበሪያ እና ድረገጽ ገንብተዋል። ስለ አውታሩ ምንነትና ጠቀሜታ ለማወቅ ሀብታሙ ስዩም በስልክ አግኝቶታል። ከአንድ ዓመት ከሁለት ዓመት በፊት ኢትዮጵያን ትንሽ ለመዞር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ የምንላቸውን ቦታዎች ለመዞር በምንፈልግበት ጊዜ የትኛው ቦታ የትኛው የት ቦታ ይገኛል፣ አገልግሎቶች የት ይገኛሉ፣ ቦታቸው የት ነው፣ የዋጋ እንትናቸው እንደት የት ነው፣ ይህን ይህን ኢንፎርሜሽን ማግኘት አልቻለም ነበር። በትክክል በተዘጋጀ ሁኔታ እናገኛቸውም። ከኛ ችግር በመነሳት ለምንድነው የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረገጽ በመስራት እኛም ስራችን ስለሆነ ለምን እንደዚህ አይነት ስራ ሰርተን ለህዝቡም አናቀርብም? ብለን አሰብን። ይህንን ስንጀምረው ዌብሳይቱ ወይም ድረገጹን ከአንድ ዓመት በፊት ነው የሰራ ነውና ሰርቪስም እንዲሰጥ ያስጀመርነው የዛሬ ዓመት ታህሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹ ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ ሁለት ሳምንት አካባቢ ግንቦት አስራ አራት ላይ ይፋ አውጥተነዋል። ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው በስራ ላይ የሚያውሉት በምንም በምን መልኩ ነው የአንድሮይድ መተግበሪያ ነው የለቀቅነው እና እሱም ማንኛውም ሰው ኢትዮ ሎኬት ብሎ ሰርች ቢያደርግ ፕሌይ ስቶር ላይ ያገኘዋል። ወይም ሊንካችን ደግሞ በሶሻል ሚዲያችን ላይ ሼር ስላደረግ ነው እሱን ፎሎ ቢከተሉት አፕሊኬሽኑን አውርደው ስልካቸው ላይ ኤኒታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድን ነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ የምንላቸውንም ማንኛውንም አይነት ቢዝነሶች በእኛ መተግበሪያ ላይ ለማስገባት አዘጋጅተነዋል። ስለዚህ ማንኛውም የ ቢዝነስ ባለቤት ይሄንን ፕላትፎርም በመጠቀም የነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አስገብተው ይሄንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን ዋጋችን ከዚህ እስከዚህ ነው፣ ሎኬሽናችን ቦታችን ደግሞ ከይሄ ይሄ ቦታ ነው ብለው እዛ ጋር እንትን ይላሉ። ተጠቃሚዎች ደግሞ የነሱ ተጠቃሚዎች ያንን ቦታ በማግኘት እንደዚህ እንደዚህ ዋጋቸው ጥሩ ነው፣ ይሄ ደግሞ ሰርቪሳቸው ጥሩ ስለሆነ ይሄን ምርጫችን አድርገን እዛ ቦታ ሄደ እንጠቀማለን ብለው ይጠቀማሉ። ያንን ከተጠቀሙ በኋላ ደግሞ የተጠቀሙትን አገልግሎት እዛው ጋር አስተያየት መስጠትና በአምስት ኮከብ ደግሞ ይሄን ያክል ነው የጥራት ጥራት ደረጃችን ይሄን ያክል ነው ብለው አስተያየት መስጠት ይችላሉ በዛ መሰረት የቢዝነስ ባለቤቶቹም ስራቸውን ያጎለብታሉ፣ ያሻሽላሉ ማለት ነው። መተግበሪያው እንደዚህ እንዲያደርግ ብለን ነው ያሰብነው። መተግበሪያው አሁን በውስጡ ከመቶ ሀያ በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው። ዋና ዓላማችን ሆቴልና እና እንደዚህ ቱሪዝም የቱሪዝም ሴክተሩ ላይ መስራት ነው ላይ ፎከስ አድርገን ብዙ ቦታዎችን አስገብተናል። ተጠቃሚዎችም እዛ ጋር አፕሊኬሽኑ መተግበሪያውን በመጠቀም እነዚህን ቦታዎች በቀላሉ ማግኘት ይችላሉ ማለት ነው። እንግዲህ እንደተረዳሁት መተግበሪያው ሰዎች በአቅራቢያቸው ያሉ አገልግሎቶችን በቀላሉ እንዲያገኙ የሚያስችል የሚያመላክት መተግበሪያ ነው። ለምሳሌነት ባህየውት መሰረት ምግብ ቤቶች፣ ጸጉር ቤት፣ ቤተ መጽሐፍት የመሳሰሉትን ያሳያል። በመተግበሪያው ላይ የተጫኑትን መረጃዎች እንዴት ማሰባሰብ ቻላችሁ? መረጃውን ማግኘት ብዙ ጊዜ ይፈሽቶ ብናልም ቀላልም አልነበረም። እውነቱን ለመናገር በራሳችን የሰበሰብናቸው እርዳታዎች አሉ። ቀጥታ ደግሞ እነዚህን የቢዝነስ ባለቤቶቹን ራሳችን ፈልገን ሂደን የተወሰኑ ሰዎች በራሳችን በኛ ስር የቀጠርናቸው ሴልስ የምንላቸው ሰዎች ይላሉ። እነሱ ቀጥታ እነዚህን ሰርቪስ የሚሰጡትን ሰዎች ቀጥታ በመሄድ ዳታችሁ ምን አይነት ዳታ ነው፣ እዚህ ጋር የእኛ መተግበሪያ ላይ እንዲገባላችሁ የምትፈልጉት ማሳየት የምትፈልጉት ስራችሁን እንዴት ነው ሾኬስ ማድረግ የምትፈልጉት የሚለውን ዳታ በራሳችን ማለት ነው ኮሌክት አድርገን ሰብስበን ነው በአብዛኛው ያስገባ ነው። ሌላ ኢንፎርሜሽን ደግሞ እንደዚህ ፐብሊክ የምንለው ኢንፎርሜሽን ህዝቡ ማወቅ አለበት የምንለውን ኢንፎርሜሽን ደግሞ በራሳችንም ኮሌክት አድርገን ማስገባት ችለናል። እናንተ ከመዘገባቻቸው የንግድ ቤቶች ወይም ደግሞ አገልግሎት ሰጪዎች በተጨማሪ እናንተ ከመዘገባቸዋቸው የንግድ ቤቶች በተጨማሪ አዳዲስ አገልግሎት ሰጪዎች፣ አዳዲስ ድርጅቶች በመተግበሪያው ላይ ስማችንና አገልግሎታችን መስፈር አለበት ብለው ቢፈልጉ ማድረግ የሚጠበቅባቸው ነገር ምንድን ነው? ድረ ገጹንም መተግበሪያውንም ከመጀመሪያው ስንሰራው ማንኛውም ሰው እዛ ጋር ፕሮፋይል ፈጥሮ የራሱን ቢዝነስ ሬጅስተር እንዲያደርግ ክፍት አድርገን ነው ይሰራ ስለዚህ ማንኛውም የቢዝነስ ባለቤት እዛ ጋር ቢዝነስ አለኝ እዚህ ካታጎሪ ላይ እንዲገባልኝ፣ እዚህ ምድብ ላይ እንዲታይልኝ ይፈልጋለሁ የሚለውን በራሱ ኤኒታይም መተግበሪያችንም ድረገጻችንም ተጠቅመው ፕሮፋይል ፈጥሮ የራሱን ቢዝነስ ማስመዝገብ ይችላል። ከሱ ከተዘገበ በኋላ እኛ ትክክለኛ ነው አይደለም የሚለውን ኮንታክት እንዲያደርጉን ወይም ራሳችን ደግሞ ኮንታክት አድርገን ትክክለኛ ቢዝነስ ከሆነ እዛ ጋር ቬሪፋይ እናደርገዋለን። ትክክለኛ ቢዝነስ ነው፣ መተግበሪያችንም ላይ ድረ ገጻችንም ላይ ይታያል ማለት ነው። ስለዚህ ለማንኛውም የቢዝነስ ባለቤት ክፍት የሆነ ፕላትፎርም ነው። እንደዚህ ያሉ መተግበሪያዎችን በማዘጋጀት ረገድ ድረገጹንም በመገንባት ሂደት ውስጥ ፈታኝ ነገሮች ምንድን ናቸው? ገቡ አንደኛ ያው ጽናት የሚለው ነገር ያስፈልገዋል። ይህ ስራ ሲጀመር ተጀምረው እስከሚያልቅ ድረስ ከመጨረሻው ፕላትፎርሙ እስከሚወጣ ድረስ ያለው ጽናት የሚለው ነገር ነበር። አንደኛ ቻሌንጁ ነገር ፕላትፎርሙ መስራቱ ብቻ አይደለም። መተግበሪያውንም ድረገጹንም ከሰራም በኋላ ወደ ስራ ወደሚለው ነገር ለመግባት እንዴት ነው እነዚህን ሰዎች ይሄ ነገር ጥሩ ነገር ነው፣ ተጠቀሙበት የሚለውን ነገር እሱ እንትን ማለት አንደኛ ዋናው ቻሌንጅ እሱ ነበረ። ግን ዋናው ሲጀመር እሱን ለመስራት ለራሱ አሁን ኢትዮጵያውያን የሚለው የኢንተርኔት እንትን ተስፋፋ ቢባልም አሁን ለጊዜው ስቲል የሚቀረው ነገር አለ። ኮኔክሽን ማግኘት በጣም ያስቸግራል። አሁን እኛ ሱን ስንጀምር የጀመርነው ዩኒቨርሲቲ ተማሪዎች እያለን ዩኒቨርሲቲ በምናገኘው ኮኔክሽን ነው። ከዛ ውጭ ስንወጣ ያስቸግራል። ቤት ለቤት የለም፣ የዋይፋይ አክሰስ የለም። ኢቨን ሪሶርስ ለራሱ የመተግበሪያዎችን ለመስራት ጥሩ ኮምፒውተር ያስፈልጋል። አሁን እሱ እሱ ለራሱ ትልቅ ቻሌንጅ ነበር፣ ፕላትፎርሙን መገንባት። ፕላትፎርሙ ከተገነባ በኋላ ግን ፋሚሊያራይዝ ማድረግ ወደ ሕብረተሰቡ ወደ ማህበረሰቡ እንዴት ነው እንዲታወቅ የሚለው እንዲያውም መተግበሪያውን ከመስራት በላይ ቻሌንጁ እሱ ነበር። ነው አቤል፣ በስራህ መተግበሪያዎችንና የኮምፒውተር ስርዓቶችን ትገነባለህ ወይም ሶፍትዌር ዲቨሎፐር ነ ኢትዮ ሎኬት ከተሰኘው አገልግሎት በተጨማሪ ለወደፊቱ ማበርከት የምትፈልጋቸው ስራዎች በምን ላይ የሚያተኩሩ ናቸው? ከዚህም በፊት ስንሰራ ነ ወደፊት የመስረት አላማ ያለ እሱ ላይ ፎከስ የምናደርገው ድረ ገጾችና ሞባይል አፕሊኬሽኖችን መስራት ላይ እሱ ላይ ፎከስ የምናደርግበት ምክንያት ምንድን ነው? ኢትዮጵያ ያው አሁን ዲጂታይዝ እያደረግን ነው ብዙውን ነገር ኢትዮጵያ ኢትዮጵያ ውስጥ በፋይናንሻል ቴክኖሎጂ፣ በግብርና ቴክኖሎጂ፣ በንጹህ ኤነርጂ ቴክኖሎጂ ዲጂታላይዝ የተደረገ ነው ኢትዮጵያ ና የኛ እንደ ድርሻ አስተዋጽኦ ማድረግ የምንፈልገው ድረገጽና ሞባይል ላይ ያድረግነው ነው። ምንድን ነው እኛ ትንሽ እውቅና የገነባ ነው እሱ ላይ ነው አንደኛ። ሁለተኛ ደግሞ ኢትዮሎኬትን የሰራው እናት ካምፓኒው ዋይቴክ ወይም ዩስቴክ የሚባል ካምፓኒያችን ነው። ይሄ የወጣቶች ቴክኖሎጂ የምንለው ካምፓኒ ሞባይልና ደረገጾችን ድረገጾችን በመስራት አሁን ለሁለት ዓመታት ያክል ለሀገር ውስጥ ላሉ ክላይንቶችም ውጭ ሀገር ላሉ ክላይንቶችም ስራዎችን በመስራት ይታወቃል እና ወደፊትም ይሄንን ስማችንን ገንብተን እንደዚህ አይነት ዲጂታል ሶሉሽኖችን ለኢትዮጵያ ማበርከት ለማህበረሰቡ ማበርከት ነው የምንፈልገው። እጅግ በጣም አመሰግናለሁ። አቤል አሻግሬ፣ ኢትዮ ሎኬት ስለተሰኘው ሰዎች በአካባቢያቸው ካሉ አገልግሎት ሰጪዎች ጋር በቀላሉ እንዲገናኙ አጋዥ መተግበሪያ ስላብራራህልን በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። መልካም እድል ግጠማችሁ። ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሥ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳንጭ በእኛ በኩል ሰላም፣ ደህና ng apoyon.